ባለፈው ዓመት ከሩሲያዊት ጠበቃ ጋር የተደረገውን ግንኙነት በተመለከተ የበኩር ልጃቸው ዶናልድ ጁኒየር ለኒውዮርክ ታይምስ ጋዜጣ የሰጡትን አስተያየት በግል አዘጋጅተውና ቃል በቃል እንዲጽፍ አድርገው የሰጡት አባትየው ፕሬዝደንቱ ዶናልድ ትራምፕ ናቸው ተብሏል። ፕሬዝደንቱ የተቀነባበረው መልስም በግንኙነቱ ወቅት ውይይት የተደረገው በሩሲያ ሕጻናት የጉድፈቻ ፕሮግራም ላይ ነው የሚል ነው። ቀደም ሲል ልጃቸው የተለዋወጧቸው የኢሜይል መልእክቶች በተቃራኒው ግን ከሩሲያዊቱ ጠበቃ ጋር የተደረገው የዚያ ግንኙነት ዋና ዓላማ የሂለሪ ክሊንተንን ማለትም ፕሬዝደንት ትራምፕ ጋር ይፎካከሩ የነበሩት የዲሞክራቲክ ፓርቲዋን እጩ የምረጡኝ ዘመቻ ለመጉዳት የሚያስችሉ መረጃዎችን ለማግኘት ቃል የተገባላቸው እንደሆኑ ያሳያሉ ተብሏል። ይህን ከባድና አጋላጭ የምርምር ዘገባ ከትናንት በስቲያ ሰኞ ያወጣው ደ ዋሽንግተን ፖስት ጋዜጣ ነው። ቀጣዩ ዲሞክራሲ በተግባር የሰሞኑን የዋይት ሀውስ የካቢኔ ሹምሽር እና አለ የሚባለውን አስተዳደራዊ ትርምስ በባለሙያ ሊያስተነትን ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። የምሽቱ እንግዳችን ዶክተር ብሩክ ሀይሉ ይባላሉ። በኦሃዮ ዩኒቨርሲቲ ስኩል ኦፍ ጀርናሊዝም እና በዚሁ ዩኒቨርሲቲ በዓለም አቀፍ ግንኙነት ኢንስቲትዩት መምህር ናቸው። ቀደም ሲል በአፍሪካ በአውሮፓና እዚህ በዩናይትድ ስቴትስ የተለያዩ ዩኒቨርሲቲዎችም አስተምረዋል። በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነውም አገልግለዋል። አመሰግናለሁ ለትብብሮ ዶክተር ብሩክ። ጤና ይስጥልኝ አቶ ሰለሞን። እንዴት ያመሻችው? እንዴት ዋላችሁ? እግዚአብሔር ይመስገን። ጉድ አፈላ የተባለውን ከትላንት በስቲያውን የዋሽንግተን ፖስት ጋዜጣ ዘገባ ላስቀድም። ፕሬዝደንቱ ልጃቸው የሰጡትን መልስ አዘጋጅተውና እንዲጽፍ አድርገው አቀናብረዋል ይላል ፖስት። አንደኛ ምን የሚያውቁት ነገር አለና ነው ስለዚያ ስብሰባ መልስ ለመስጠት የተገደዱት ፕሬዝደንቱ። ልጃቸው ደግሞ ቀደም ሲል በተለዋወጧቸው ኢሜሎች ተቃራኒውን ነው የሚሉት። ይሄ በፕሬዝደንቱ ላይ ምን አይነት ሁኔታ እንዲፈጠር ሊያደርግ ይችላል ይላሉ ዶክተር ብሩክ? ብዙ ፖለቲከኞች አክብደው ነው የሚያዩት። ከባድ ሁኔታ ነው ይሄ። አሁን ያነሳኸው ዜና ትኩስ ልበልህ፣ ጥቂት ሰዓታት በፊት የወጣ ነው። በጣም ፕሬዚደንቱን የሚጎዳ ነው። ምክንያቱም በጉዳዩ አላቅም አልነበርኩም ሲሉ ሲምሉ ሲገዝቱ የነበረ ነው። አሁን ግን ሊክ ይባላል ጠብጠብጠብ እያለ የተዘከረከ የሚወጣው ጉዳይ እና መረጃ አሁን እንደምናየው በየሰዓቱ እየወጣ ነው። እሳቸውም ልጃቸው በጉዳይ በተመለከተ ምክርም እንደሰጡ ልጃቸውም ለፕሬስ ሪሊዝ ያቀረቡት ነጥቦች በሙሉ እሳቸው አይቶ ኮሜንት እንዳደረጉበት እንደውም ቀዳሚውን ነጥቦች እሳቸው እንዲዘጋጅ አመራር የሰጡበት እንደሆነ ኋላ ጥቂት ቀን በፊት ተጠይቀው ጥርጣሬው ሲመጣ ሲጠይቁ አይ እኔ አባትነኝና የልጅ ጉዳይ ከብዳልና አባታዊ ምክር ብቻ ነው የሰጠሁት ብለው ያሉት። አሁን ግን ያ ሳይሆን እሳቸው ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩን እንደነካቸው በደንብ ያሳያል። ይሄ እንግዲህ ይሄ እስካንዳሉ እየጠነከረ የዴፕት እየያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው ጣቶች እየጠቆሙ እንደሚሄዱ ነው የሚያሳየው እና በጣም ይጎዳቸዋል ነው ብሏቶ ስልም፣ ታዲያ ፕሬዚደንት ትራምፕ ለልጃቸው መልስ ለመስጠት ምን አስፈልጋቸው ይላሉ? በስብሰባው የተካፈሉት ባለቤቱ ልጃቸው እያሉ ትክክል። ይሄ ነው እንግዲህ መጀመሪያ ጉዳይ ሲወጣ እንደምታስታውሰው ያለፈው ሶስት ሳምንት ትግፋዊ ወር ሲሆን በሚስጥር ማንዶን አይታወቅም እሱን ልክ አድርገው ያወጣው ምንድን ነው ልጃቸው ዳን ትራምፕ ጁኒየር ከራሻ የታወቀ ጠበቃ ሆኖም ግን ከራሻ መንግሥት ጋር እና ከራሻ ትላልቅ ኮርፖሬሽን፣ ቢሊዮኔሮች እና ሚሊዮኔሮች ጋርም ግለሰቦች ጋር ጭምር በጥልቀት ትስስር እና እነሱን እየወከለች በአሜሪካ ፍርድ ቤቶች ሁሉ የምትንቀሳቀስ ሴት ናት። ከእሷ ጋር ብቻ ነው የተነጋገርኩት፣ እሱም በጉድ ፊቻ ጉዳይ የራሻ አባትናት የሌላቸው ልጆች አዳብ እንዴት እንደሚደረጉ በሁማኒታሪያን አስፔክት ብቻ አጀንዳ ላይ ያጠነጠነ ነበሩ ውይይታችን ነበር መጀመሪያ ያሉት። ኋላ እያፈተልከ ሲወጣ ሁለት ሶስት ሰው እና አንድ አስተርጓሚ እሳቸው፣ ሴትዮ አስተርጓሚ። ኋላ እያደር እየተንጠባጠበ ሲወጣ ሶስቱ ወደ ስምንት ሰው ሆነ። እነዚህም ስምንት ሰው ወይ ደግሞ የዶናልድ ትራምፕ ቀኝ እጅ አማካሪዎች አማቻቸው ሁሉ ጃሬድ እንደምናስታውሰው እንዳለበት ሁሉም እንደነበሩበት እና ስለ ሂለሪ ክሊንተን በጣም መጥፎ ነገር መረጃ ይዘንላችኋል በሚል ሴትዮ አስተላልፋ ለመስጠት ስላጠነጠነ አጀንዳ ሆኖ ነው እንግዲህ የወጣው። ልጃቸው ቀኝ እጃቸው ነው። ልጃቸው ከልጅ በላይ የሚቀርባቸው ነገር የለም። ልጃቸውን ለመከላከል ይሞክራሉ። ይሄ ደግሞ መከላከል ልጃቸውን ሲሞክሩ ለልጃቸውን ብቻ ሳይሆን አቶ ሰለሞን እራሳቸውንም ለማዳን ይመስሉ። ወደ ዋይት ሀውስ ካቢኔት ሹምሽር ጉዳይ እንልፍ። የቤተ መንግስቱ የኮሚኒኬሽን ዳይሬክተር የነበሩት አንቶኒ ስካርሙቺ በተሾሙ በአስር ቀናት ጊዜ ውስጥ ነውስራቸውን በገዛ ፈቃዳቸው የለቀቁት ወይም የተባረሩት። ስርዓት ያስይዛሉ የተባሉ ወታደራዊ ጀኔራል ጆን ኬሊ በእርሳቸው ቦታ ተሾመዋል። እና ሚስተር ትራምፕ በዋይት ሀውስ ትርምስ የለም ነው የሚሉት። ሌላ ምን ሊባል ይችላል? በስድስት ወር ጊዜ ውስጥ ከአምስት ያላነሱ ከፍተኛ ባለስልጣናት ስራ እንዲለቁ በተደረገበት ሁኔታ ትክክል። ትርምሱ መቼም አዲስ አይደለም። ትርምስ የለም ፕሬዚደንቱ ይበሉ እንጂ ይችኑ ቃል ይኸው ደጋግሞ ደጋግሞ ነገሮች በተበላሹ ቁጥር ትርምስ የለም ያመለጠን ያፈተለክ ነገር የለም እያሉ ፕሬዚደንቱ ደጋግሞ ይናገራሉ። አሁንም አሁን አይነት ስራ አሁን ነጥብ ተናግረዋል። እንግዲህ አምስት ሰዎች ናቸው እንግዲህ አንቱ የተባሉት ከፍተኛ ባለስልጣን የተባረሩት እዚህ ላይ ተሰለሞን መርሳት የሌለብን ዘጠኝ አንቱ የተባሉ ደግሞ ድምጻቸውን ሳያሰሙ በገዛ ፈቃዳቸው የለቀቁ እና በአጠቃላይ አስራ አምስት ትላልቅ ሰዎች እኛ ይሄ ነገር አላማረንም ፕሬዚደንቱ መሆን አዲሱ መንግስት አካሄድ በሚል ሪዛይን አድርገዋል። እና አሁን ወደ ጆን ኬሊ ስንመጣ እንግዲህ አዲሱ ቺፍ ኦፍ ስታፍ ሆኖ ነው የተሾሙት። እሳቸው እንግዲህ አንቱ የተባሉ አርባ አምስት ዓመት ያህል በወታደርነት ከልጅነት እስከ አዋቂነት ሀገራቸውን ያገለገሉ መጨረሻ ላይም የፕሬዚደንት ኦባማ ከፍተኛ ሚሊተሪ ባለስልጣን ሆኖም የተሾሙ ናቸው። የአሜሪካ የሳውዘን ኮማንድ ይባላል። የደቡብ ኮማንድ እዙ ፍሎሪዳ መቀመጫ ላይ ያለው የሰላሳ አንድ ሀገራት የአሜሪካ ሚሊተሪ ኦፕሬሽን መሪ ነበሩ። ዌስተርን ሄሚስፌር ከደቡብ ከሜክሲኮ ጀምሮ እስከ ታች አስራ ሶስት ሀገሮች ካረቢያና አስራ ዘጠኝ ሴንትራል ና ሳውዘርን አሜሪካ ሀገራት ማለት መካከለኛና ደቡብ የአሜሪካ ሀገሮች ላፊ ሆነው አራት ዓመት በሚገባ አገልግለዋል። እኚህ ፕሬዚደንት ትረምፕ ሲመጡ ያው እንደምታውቀው ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪ ተብሎ ነው ሲሾሙት አቶ ሰለሞን እንግዲህ ከጀንዋሪ እስከ ጁላይ ማለት ነው ሹመታቸው እና ይሄን ስራ ሴክረተሪ ሚኒስትር ሆኖ ተሾሞ እያለነው ነው አሁን እንግዲህ፣ ይሄን ኬኦስ ያልከውን ይህን ተምታታ ነገር ይሄ በጣም እጅና እግር አፍና አይን የሚሰራውን የሚያውቅበት ሁኔታ እንቅስቃሴ የሚታየውን ዋይት ሀውስ አካባቢ ከፕሬዝደንቱ ጀምሮ ያለውን ነገር መስመሪያ ሲዙልኛል በሚል ሰኞ ጀምሮ ግልጋሎት እየሰጡ ናቸው። ግን እዚህ ላይ መርሳት የለብን እኚህ ቆፍጣና ወታደር ጆን ኬሊ ታዋቂ ሰው ናቸው። ወታደራዊም ዲስፕሊኑ ያው በህይወታቸው የተላበሱ ናቸው። የሚሉት ምንድን ነው እንግዲህ ይህን ሹምት ምሾሚን ከሆነ ዋይት ሀውስ ውስጥ የሚሰሩና ማያሰሩትን ሰዎች በሙሉ የማባረርና የመሸኘት ሁኔታ ውስጥ እንደምንቀሳቀስ እንተማመን በሚል ነው የጠየቋቸው። ሪፖርቶች እንደሚያሳዩ እንግዲህ ዶናልድ ትራምፕ እሺ በማለት አሁን ያልከው ሰውዬ የመጀመሪያው ካዋልቲ ልበልህ በራሱም የወደቀው አንተኒ ስካራሞቺ ነው ዳይሬክተር ኦፍ ኮሚኒኬሽን ስፒሰርን የተካው በጣም አጸያፊ ቃላት የሚጠቀም በአስራ አንድ ቀናት ውስጥ እንዲሁም ዊኬንዱን ካወጣ ነው በዘጠኝና በአስር ቀናት ውስጥ ከስልጣን የተባረረ የአሜሪካ ባለስልጣን ቢኖር እሱ ነው። እሱን አሰናብተዋል። አሁን እንግዲህ ቀጥሎ እነማን ናቸው ነው የሚለው። ምክንያቱም ሚስተር ዶናልድ ትራምፕ ውስጣቸው ታጥረው ያሉት በሚያውቋቸው፣ በወዳጅ ቤተሰብም፣ በምንም ስለሆነ እኚህ ጆን ኬሊ ዋይት ሀውስ ሄዶ ስራ ሲጀምሩ ከማን ጋር እንደሚጣረዙ መርሳት የለብን ከልጃቸው ጋር ለምሳሌ ኢቫንካ አለች ልዩ አማካሪ ተብላ አማቻቸው፣ ጀራልድ ክሪሽነር አለ እንደገና ደግሞ ከነ ስቲቨን ባነን ቺፍ ስትራቴጂስት ጋር ከእነሱ ጋር እንግዲህ በምን አይነት ሁኔታ ነው የሚሰሩት? ምክንያቱም ብዙ ነገሮች ታይተዋል። የመጎሻሸም መገፋፋት ሁኔታ በዶናልድ ትራምፕ ቤተሰብ። የፍትህ ሚኒስትሩን ጄፍ ሴሽንስን ያላንተ፣ ያለ እርሶ ሰው የለም ብለው ሲክቡ ሲክቡ ነበር። ኋላ ግን እንዳልነበሩ አድርገው ተጽዕኖ እየተደረገባቸው ስራ እንዲለቁ እስካሁን ድረስ ለጥኖ አሁን የበረደው እንጂ ቀጥሏል። እና ዶናልድ ትረምፕ ዛሬ ትልቅ ሰውነህ ነገ ደግሞ ሲገፋ ቃላቱን ለአድማጮች መግለጽ አልፈልግም። እንዲህ ነው እንዲህ ነው እንዲህ ነው ደካማ ነው፣ ስራ አይችልም፣ አብሮ አይሰራም፣ እንደ ሀይልም ብሎ ስም እየተሰጠበት ነው ሰው የሚሰናበተው እና ፍጥጫው ጀምሯል እንጂ ገና አልቆመም ማለት ነው። ኬሊ ቆፍጣና ወታደር ዋይት ሀውስ ቺፍ ኦፍ ስታፍ ሲሆኑ አቶ ሰለሞን ወደ ሺህ አምስት መቶ ሺ አራት መቶ ሰው አለቃ ነው የሚሆኑት። ዋይት ሀውስ ስታፉ ራሱ መቶ አምሳ ሰው ነው። ከዛ ውጪ አይዘናዋር ኤግዚክቲቭ ቢልዲንግ የሚባለው እና አዲሱ ኒው ኤግዚክቲቭ ቢልዲንግ የሚባለው ውስጥ ወደ ሀያ ሁለት ልዩ ኤጀንሲዎች አሉ። የእነሱ ሁሉ ኤንኤስሲ ናሽናል ሴኩሪቲ ካውንስል ኤጀንሲንም ጨምሮ ነው፣ ሁሉንም ጨምሮ የእነዚህ ሁሉ ኃላፊ ነው የሚሆኑት። እንግዲህ በእነዚህ ድርጅቶች ውስጥ የዶናልድ ትረምፕ ደጋፊዎችን ተሰግስገዋል። ባወቅኩ ባወቅሽም ደግሞ ችሎታቸው ማይመጥንም የሚባሉ ሰዎች የተመደበዋል። እኚህ ጀነራል ቆፍጣና ጀኔራል፣ አሁን እንግዲህ እሳቸው የሚሉት እኔ ምመራው አካል የራሴን ሰዎች ማምጣት አለብኝ የሚል ማድረጋቸው አይቀርም እና እዛ ላይ ዶናልድ ትራምፕ በበጎ ያዋቸዋል ወይ ነው እና በጉጉት እንጠብቀዋለን አይባልም፣ የሀገር ጉዳይ ነው። ሀገሪቷ ያለችበት ሁኔታ በየሰዓቱ በየቀኑ የሚለዋወጥ ሁኔታ፣ የሚገባና የሚወጣ ባለስልጣን በፈጠነ ሁኔታ የምንሄድበት ሁኔታ ዶናልድ ትራምፕ እና አገራሻን ጉዳይ በየሰዓቱ በየቀኑ የሚተለዋወጠ የሚሄድበት ሁኔታ ላይ እኔ ያለ ነው፣ በጣም የተምታታ ሁኔታ ላይ ያለ። በጣም አመሰግናለሁ ዶክተር ብሩክ ኃይሉ እኔም አመሰግናለሁ ሰለሞን ለተሰጠኝ